ትንቢተ ኢሳይያስ ምዕራፍ ሃያ አንድ በባሕር አጠገብ ስላለው ስለ ምድረ በዳ የተነገረ ሸክም። አውሎ ነፋስ ከደቡብ እንደሚወጣ እንዲሁ ከሚያስፈራ አገር ከምድረ በዳ ይወጣል። ከባድ ራእይ ተነገረኝ። ወንጀለኛው ይወነጅላል አጥፊውም ያጠፋል። ኤላም ሆይ ውጪ፣ ሜዶን ሆይ ክበቢ። ትካዜውን ሁሉ አስቀርቻለሁ። ስለዚህ ወገቤ ሕመም ተሞላ። እንደምትወልድ ሴት ምጥ ያዘኝ። ከሕመሜ የተነሣ አልሰማም፣ ከድንጋጤም የተነሣ አላይም። ልቤ ተንበደበደ፣ ድንጋጤ አስፈራኝ። ተስፋ ያደረግሁትም ድንግዝግዝታ፣ መንቀጥቀጥ ሆነብኝ። ማዕዱን ያዘጋጃሉ፣ ምንጣፉንም ይዘረጋሉ፣ ይበሉማል፣ ይጠጡማል። እናንተ መሳፍንት ሆይ ተነሱ፣ ጋሻውን አዘጋጁ። ጌታ እንዲህ ብሎኛልና ሂድ፣ ጉበኛም አቁም የሚያየውንም ይናገር። በከብት የሚቀመጡትን ሁለት ሁለት እየሆኑ የሚሄዱትን ፈረሰኞች በአህዮች የሚቀመጡትንና በግመሎች የሚቀመጡትን ባየ ጊዜ በጽኑ ትጋት አስተውሎ ተግቶም ያድምጥ። ያየውም ጌታ ሆይ፣ ቀኑን ሁሉ ዘወትር በማማ ላይ ቆሜአለሁ፣ ሌሊቱንም ሁሉ በመጠበቂያዬ ላይ ተተክያለሁ። እነሆም በፈረሶች የሚቀመጡ ሁለት ሁለት ሆነው የሚሄዱ ፈረሰኞች ይመጣሉ ብሎ ጮኸ። እርሱም መልሶ ባቢሎን ወደቀች፣ ወደቀች የተቀረጹም የአማልክቶቿ ምስሎች ሁሉ በምድር ላይ ተጥለው ደቀቁ አለ። እናንተ በአውድማዬ ላይ የተወቃችሁ የአውድማዬ ልጆች ሆይ ከእስራኤል አምላክ ከሠራዊት ጌታ እግዚአብሔር የሰማሁትን ነገርኋችሁ። ስለ ኤዶምያስ የተነገረ ሸክም። አንዱ ከሴር ጉበኛ ሆይ ሌሊቱ ምን ያህል ነው? ጉበኛ ሆይ ሌሊቱ ምን ያህል ነው? ብሎ ጠራኝ። ጉበኛውም ይነጋል ደግሞም ይመሻል፣ ትጠይቁ ዘንድ ብትወዱ ጠይቁ፣ ተመልሳችሁም ኑ አለ። ስለ አረብ የተነገረ ሸክም። የድዳናውያን ነጋዴዎች ሆይ በአረብ ዱር ውስጥ ታድራላችሁ። በቴማን የምትኖሩ ሆይ ወደ ተጠሙት ሰዎች ውኃ አምጡ እንጀራ ይዛችሁ የሸሹትን ሰዎች ተቀበሉአቸው። ከሰይፍ ከተመዘዘው ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና ጌታ እንዲህ ብሎኛልና እንደ ምንደኛ ዓመት በአንድ ዓመት ውስጥ የቄዳር ክብር ሁሉ ይጠፋል። ከቀስተኞች ቁጥር የቀሩት የቄዳር ልጆች ኀያላን ያንሳሉ፣ የእስራኤል አምላክ እግዚአብሔር ተናግሮአልና።